አውሮፓና ጀርመን ከአራትና አምስት ዓመት በፊት በበጀት ጉድለትና በእዳ ጫና ከአውሮፓ ህብረት ጋር የምትወዛገበው ግሪክ ነበረች። አሁን ደግሞ ተራው የኢጣሊያ የሆነ ይመስላል። ችግሩ የነበረ ቢሆንም ጎልቶ መውጣት የጀመረው ግን ኢጣሊያ በቀኝ ክንፍ ፓርቲዎች መመራት ከጀመረች ከዛሬ አንድ ዓመት ወዲህ ነው። የአውሮጳ ህብረት እንደሚለው የኢጣሊያ እዳ አሁን ከሀገሪቱ አጠቃላይ የሀገር ውስጥ ዓመታዊ ምርት 132.2 በመቶ ደርሷል። እዳዋ 2.3 ትሪሊዮን ዩሮ ወይም 2.6 ትሪሊዮን ዶላር ነው። ይህም ህብረቱ ለአባል ሀገራቱ ካስቀመጠው የ60 በመቶ ገደብ ከእጥፍ በላይ ነው። የህብረቱ ኮሚሽን የኢኮኖሚና የፋይናንስ ጉዳዮች ኮሚሽነር ፒር ሞሶኮቪቺ እንደሚሉት የኢጣሊያ እዳ ከመቀነስ ይልቅ እየጨመረ ነው። በእርሳቸው አባባል ችግሩ የሀገሪቱ እዳ መቆለሉ ብቻ አይደለም። ኢጣሊያን በተመለከተ አሁን ችግሩ በሁለት ዘርፎች መሆኑን ነው የምንናገረው። የኢጣሊያ ኢኮኖሚ ዋነኛ ጫና የሆነው የመንግስት ዕዳ ከሀገሪቱ አጠቃላይ አመታዊ የሀገር ውስጥ ምርት 131 በመቶ የነበረው ወደ 132 በመቶ አድጓል። ሁለተኛው አስቸጋሪ ጉዳይ ደግሞ የበጀት ጉድለት ነው። የአውሮፓ ህብረት ባቀረበው ሀሳብ መሰረት በ0.3 በመቶ መቀነስ የነበረበት በጀት ከዚያ ይልቅ በ0.8 በመቶ ጨምሯል። ይህ በጎርጎሮሳዊው 2018 እንደነበረ አስታውሳለሁ። እንዳለመታደል ሆኖ የ2019 በጀትም የባሰ እንደሚሆን ገምተን የ0.6 በመቶ ቅንሳ እንዲደረግ ጠይቀናል። የኢጣሊያ ባለስልጣናትም ባለፈው ሐምሌ ጉድለቱን ለማስተካከል ቃል ገብተዋል። በመጨረሻም በ2020 የበጀት ጉድለቱ ከአጠቃላዩ የሀገር ውስጥ ምርት ወደ 3.5 በመቶ ያድጋል ብለን ነው የምንገምተው ይህም በውሉ ከተጠቀመው ገ መደብ በእጅጉ ያለፈ ነው። ሞሶኮቪቺ እንዳሉት በዚህ መነሻነት ህብረቱ ባካሄደው ጥናት መሰረት ኢጣሊያ የህብረቱን የእዳ መጠን መስፈርት እንዳላከበረች ደምድሟል። እዳን መሰረት ያደረገው የኢጣሊያ ከመጠን ያለፈ የበጀት ጉድለትም ማስጠንቀቂያና ቅጣት ሊያስወስን ወደሚችልበት ደረጃ ተሸጋግሯል። በጉዳዩ ላይ ለመወሰንም የሀያ ስምንቱ የህብረቱ አባል ሀገራት ባለስልጣናት ዛሬና ነገ ብራሰልስ ውስጥ ይነጋገራሉ። የብራሰልሱ ዘጋቢያችን ገበያው ንጉሴ እንደሚለው ኮሚሽኑ እዳ የተጫነባቸው ሀገራት እዳቸውን ደረጃ በደረጃ እንዲቀንሱ እድል ይሰጣል። አስፈላጊ ሆኖ ሲገኝም ለኢጣሊያ እንዳደረገው ወጪን የሚፈቅድበትም ጊዜ አለ። ስልሳ ፐርሰንት አሁን ማድረግ ያልቻሉ ሀገሮች በአመት ቢያንስ አንድ ነጥብ አምስት እና እስከ ሁለት ድረስ እየቀነሱ እንዲሄዱ እና እስከ መጨረሻው ስልሳ ፐርሰንት እንዲደርስ ነው የሚጠበቅ። አሁን ባለፈው የተሳሶር እንደዚሁ በቀረበው በጀት ላይ ውይይት ተነስቶ ጣሊያን ከፍተኛ የኢኮኖሚ ችግር አለ። ይህንን የኢኮኖሚ ችግር ለመቋቋም ተጨማሪ ወጪ መመደብ አለብኝ የሚል ወደ ሰባት ሚሊየን ከድህነት በታች የሚኖሩ ዜጎች አሉ። እነዚህን ለማሳደድ ተጨማሪ በጀት ያስፈልገኛል በሚል ከፍተኛ ውዝግብ ተነስቶ የተስማሙት በጀቱ ቢያንስ ከመቶ ሰላሳ ሶስት ከነበረው ፐርሰንት እንዳይጨምር ነበር። አሁን የቀረበው በጀት ግን እንደም እንዲጨምር ነው የተደረገው። ሊጋ የተሰኘው የኢጣሊያው ቀኝ ክንፍ ፓርቲ መሪ የኢጣሊያ የሀገር ውስጥ ጉዳይ ሚኒስትር እና ምክትል ጠቅላይ ሚኒስትር ማቴዎ ሳልቪኒ የአውሮፓ ሕብረት ኮሚሽን ለመንግስታቸው ማስጠንቀቂያ ከሰጠ በኋላ ለደጋፊዎቻቸው ባሰሙት ንግግር ኢጣሊያ በማንም መረዳት የማትፈልግ ሆኖም የዜጎቿ የመስራት መብት እንዲጠበቅላት የምትሻ መሆኑን ተናግረው ነበር። በየጋዜጣው የምናነባው ዕዳ ለማመን የሚያስቸግር ነው። አውሮጳ ደብዳቤ ልክልሃል፣ አውሮጳ ይነዘንዝሃል፣ አውሮጳ ይከታተልሃል። የሌሎች ገንዘብ እንዲሰጠን አውሮጳን መጠየቅ አንፈልግም። የእስፓኞችን፣ የጀርመኖችን ወይም የፈረንሳዮችን ገንዘብ አንፈልግም። ከአውሮጳ መጠየቅ የምንፈልገው ክብራችንንና የኢጣሊያኖችን የመስራት መብት ነው። የኢጣሊያውያንን ገንዘብ ለኢጣሊያውያን ማዋል እንፈልጋለን። ማንም እዳችንን እንዲከፍልልን አንፈልግም። ሆኖም ኢጣሊያኖች ካልሰሩ እዳቸው ያድጋል። ይህንን ለመረዳት ሳይንቲስት መሆን አያስፈልግም። ሳልቪኒ ህብረቱ ኢጣሊያ ተግባራዊ እንድታደርግ የሚያስገድደው የወጭ ቅነሳ ተቃዋሚ ናቸው። በእርሳቸው እምነት የወጪ ወይም የበጀት ቅነሳው ስራ አጥነትን ያስፋፋል የህብረቱ የበጀት ፖሊሲም ሊቀየር ይገባል ባይ ናቸው። ከሁለት ሳምንት በፊት በተካሄደው የአውሮፓ ህብረት ምክር ቤት ምርጫ ፓርቲያቸው 28 መቀመጫዎችን ያሸነፈው ሳልቪኒ ከድሉ በኋላ ለደጋፊዎቻቸው ባሰሙት ንግግር ውጤቱ የበጀት ፖሊሲ ለውጥን ጨምሮ ሌሎች ለህዝቡ ቃል የገቧቸውን ጉዳዮች ለመተግበር እንደሚረዳቸው ተናግረው ነበረ። የኢጣሊያ መንግስት እንደሚለው ከአስሩ አንዱ ኢጣሊያዊ ስራ አጥ ነው። መንግስት ወጪውን በመጨመር ስራ አጥነትን ለመቀነስ የድሃውን የህብረተሰብ ክፍል ህይወት ለመለወጥና ውረታን ለማስፋፋት እንደሚፈልግ ይናገራል። ይህ ደግሞ የአውሮፓ ህብረት እንደ ኢጣሊያ ላሉ እዳ ለተቆለለባቸው ሀገራት የማይፈቅደው አሰራር ነው። የብራስልሱ ዘጋቢያችን ገበያው ንጉሴ እንደሚለው ይህ የኢጣሊያ አካሄድ የዩሮ ተጠቃሚ ሀገራትን ኢኮኖሚ ችግር ውስጥ ሊጥል ይችላል የሚል ስጋት አለ። ጣሊያን አሁን ያለው መንግስት ታክስ በመቀነስ ወጪ በመጨመር ገንዘብ በመጨመር ብዙ ድሆችን ከዝቅተኛ ኑሮ ማቃናት ትፈልጋለሁ ታክስ በመቀነስ ደግሞ ኢንቨስትሜንትን መሳብ እፈልጋለሁ። ስለዚህ ይሄን ማድረግ አለብኝ ነው። የአውሮፓ ኮሚሽን ደግሞ ወይም የአውሮፓ አጠቃላይ ህጋቸው መንግስታት ወጫቸውን በመቀነስ እዳቸውን ዝቅ እንዲል ማድረግ አለባቸው ነው። አሁን እየሄደበት ያለው የጣሊያን መንግስት ግን ወጪን የሚጨምር እዳውንም የሚጨምር ነው። ይሄ አካሄድ አጠቃላይ የኤሮፖ ግሩፕን ኢኮኖሚ የሚያናጋ ነው። የባንኮችን ክራይሲስ ሊመጣ ይችላል። በመጨረሻ ምንድን ነው ይቺ ሀገር የማትከፍለው እዳ ውስጥ ነው የምትገባው። እና ያ ደግሞ የጣሊያንን ኢኮኖሚ እንዳለ ሊያናጋ ይችላል። የጣሊያን ኢኮኖሚ ደግሞ ትልቁ ኢኮኖሚ ነው። ከተናጋ ባንኮች ሲከስሩ፣ ኢንሹራንስ ካምፓኒዎች ሲከስሩ፣ አጠቃላይ የኢውሮ ግሩፕ ኢኮኖሚ አደጋ ላይ ሊወርቅ ስለሚችል አገራቱ ይህንን እንግዲህ አሁን አውሮፓ ኮሚሽን የሰጠውን መመሪያ ጣሊያን ካልተቀበለች መወሰድ የሚገባውን ተጨማሪ እርምጃ ሊወስዱ ይችላሉ። የግድ በህጉ መሰረት መስራት አለባቸው። ምክንያቱም ተስማምተው ያወጡ ህግ ነው ይህ ህግ ከተዛነፈ አጠቃላይ ቀውሱ ለሁሉም ነው የሚሆነው የአውሮፓ ኮሚሽን ደግሞ ይህንን የመከታተልና ና የማስፈጸም ሀላፊነት ስላለበት ነው ውዝግቡ በአውሮፓ ኮሚሽን እና በጣሊያን የመሰለው እንጂ ውዝግቡ ያለው በአጠቃላይ በዩሮ ግሩፕ አገሮች እና በጣሊያን መካከል ነው ኢጣሊያን ተጣምረው የሚመሩት ቀኝ ክንፉ ሊግና ነባሩን የፖለቲካ አስተሳሰብ የሚቃወመው ባለአምስት ኮከቡ ንቅናቄ ሀገራቸው ከአውሮፓ ህብረት ኮሚሽን ለተሰጣት ማስጠንቀቂያ በሚሰጡት መልስ ላይ እስከ ትናንት ድረስ የተለያየ አቋም ነበር የያዙት። ትናንት የሁለቱ ፓርቲዎች መሪዎች ህብረቱ ሊወስድ የሚችላቸውን እርምጃዎች ለማስቀረት በጋራ ለመስራት መስማማታቸውን ከኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ከተወያዩ በኋላ አስታውቀዋል። እንደ ኢጣሊያን ባይሆን ተመሳሳይ ችግር ውስጥ የሚገኙ ሌሎች የአውሮፓ ህብረት አባል ሀገራትም አሉ። ፈረንሳይ፣ ቤልጅግና ቆጵሮስ ጥንቃቄ እንዲያደርጉ ከብራስልስ ቢነገራቸውም የሚያካሂዷቸው ማሻሻያዎች በቂ ናቸው በመባሉ ብዙም ግፊት አልተደረገባቸውም። ኮሚሽኑ ለኢጣሊያ ማስጠንቀቂያ በሰጠበት ዕለት የኢጣሊያ እጣ ሊገጥማት የነበረውን ስፓኝን የመንግስትን ወጪን አስተካክላለች ሲል ከማስጠንቀቂያና ከቅጣቱ ሂደት በይፋ አስወጥቷታል። ኢጣሊያም ኮሚሽኑ ትኩረቱን በእርሷ ላይ ብቻ በማድረጉ ቅሬታዋን ማሰማተ አልቀርም። ኢጣሊያ የህብረቱን ደንቦች ባለማክበር ከቀጠለችና ህብረቱ ማስጠንቀቂያና ቅጣቱንም ካጸደቀ ከቢሊዮን ዩሮ በላይ ቅጣት ሊጣልባት ይችላል ተብሏል። የአውሮፓ ህብረት ኮሚሽን የኢኮኖሚና የፋይናንስ ጉዳዮች ኮሚሽነር ፒየር ሞሶኮቪቺ በቅጣት እንደማያምኑ ተናግረው ህግ ግን መከበር እንዳለበት አስገንዝበዋል። ላለፉት አምስት ዓመታት ማንንም ቀጥቼ አላውቅም። በዚህም ደስተኛ ነኝ። ምክንያቱም ማዕቀብ ለሚቀጡትም ሆነ ተግባራዊ ለምናደርጋቸው ደንቦችም ውድቀት ነው ብዬ ነው የማስበው። ሆኖም ደንቦቹን ሙሉ በሙሉ ካላከበሩ የአውሮፓ ህብረት ኮሚሽንና የአውሮፓ መንግስታት ኃላፊነታቸውን መወጣታቸው አስፈላጊ ነው። አውሮፓ የጋራ ባለቤትነት ነው። ሁሉም ሊያከብራቸው የሚገቡ ደንቦች አሉ። የምትቃወም አንድ ሀገር ብቻ ልትኖር አትችልም። ለአሁኑ የኔ ሀሳብ ውይይት፣ ውይይት፣ ውይይት ነው። አሁን ከኢጣሊያኖች ጋር የምናደርገውም ይህንኑ ነው። በኢጣሊያ የበጀት ጉድለትና የእዳ ጫና ላይ ብረሰልስ ውስጥ የሚካሄደው ውይይት ነገም ይቀጥላል። ኢጣሊያ የተጠየቀችውን ተግባራዊ ለማድረግ ካልተስማማች ምን ይጠብቃት ይሆን? እንደገና ገበያው ጣሊያን በመጀመሪያ ደረጃ በችግሩ ዙሪያ ተስማምተው ምናልባት በውይይት ከቅጣት እንድትድን ግን አሰራሩን እንድትከተል ማድረግ ነው የመጀመሪያው ምርጫ የሚሆነው። ጣሊያን በዚህ ከገፋች እና ምናልባት እምቢ ካለች ግን ሌሎቹ የአውሮፓ ግሩፕ ሚኒስትሮች ተሰብስበው ሪኮመንድ የሚያደርጉት ወይም የሚወስዱት እርምጃ ይኖራል። ይህም እንግዲህ ማዕቀብ ሊሆን ይችላል፣ የገንዘብ ቅጣትም ሊኖር ይችላል። አገሮቹ በዚህ ጉዳይ ላይ ትንሽ ጠንካራ ይሆናሉ ተብሎ ነው የሚጠበቀው። ምክንያቱም አማራጭ የለም። እዛ ላይ የሚደረገው የኢኮኖሚ እና የበጀት ወጪ አጠቃላይ ሌሎችንም አስራ ዘጠኙን የዩሮ ግሩፕ ሀገሮች ስለሚመለከት ጥብቅ የሆነ እርምጃ ወይም ጣሊያን ወደ ሕጉ ተከትላ በመመሪያው መሰረት እንድትሰራና እንድትፈጽም ለማስገደድ የግድ እነሱም ይገደዳሉ ነው የሚባለው። የኢጣሊያ እዳና የአውሮፓ ሕብረት ማስጠንቀቂያ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ዝግጅት እንጠብቃችኋለን። ደህና ቆየን።